የተቀናጀ የምግብ ደህንነት ዋስትናን አስመልክቶ የሚወጣው የቅርብ ጊዜ የደረጃ ምደባ ሪፖርት እንደሚያሳየው 12 ሚሊዮን ከሚቆጠረው የደቡብ ሱዳን ሕዝብ ወደ 8 ሚሊዮን የሚጠጉ ሰዎች እንደ ኤሮፓ አቆጣጠር በ2025 ዝቅተኛ የምግብ አቅርቦት በሚጀምርበት ወቅት ከፍተኛ የምግብ ዋስትና እጦት ይገጥማቸዋል። ሀገሪቱ ለአስርት ዓመታት በዘለቀው ጦርነትና የእርስ በርስ ግጭት እየተናጠች ትገኛለች ያለው ዩኒሴፍ ዓለም ከ ሁለት ሚሊየን በላይ ህጻናትና ከ አንድ ሚሊየን በላይ ነፍሰ ጡር እንዲሁም የሚያጠቡ እናቶችን ከምግብ እጦት ለመታደግ መረባረብ አለባት ብለዋል። ሐሚዳ ላሴኮ በደቡብ ሱዳን የዩኒሴፍ ተወካይ፣ አስቸኳይ እርዳታ የሚያስፈልጋቸው ህጻናትና ነፍሰ ጡር እንዲሁም ጡት የሚያጠቡ ሴቶች በተጠበቀው መጠን ጨምረዋል። ይህ የሆነው አሁን ባለው ሁኔታ ብቻ ሳይሆን በቋሚነት የሚታየው በርካታ ክልሎችን እየጎዳ የሚገኘው የተመጣጠነ የምግብ እጥረት ጉዳይ ነው። በጎረቤት ሱዳን ያለውን ግጭት በመሸሽ ወደ ስምንት መቶ ሺህ የሚጠጉ ስደተኞችና ከስደት ተመ ላሾች ቀድሞውንም ውስን የነበረውን ጥሪት እያሟጠቱት ሲሆን የደቡብ ሱዳን የምግብ ዋስትናን እያባባሱት ነው። ከጁባ በሰባ ኪሎ ሜትር ርቀት ላይ በምትገኘው ቦር የአምስት ልጆች እናት የሆነችው ኒያንቱር አዶር ሪያክ ህይወቷን እንደገና ለመጀመር ወደ ቤቷ ተመልሳለች። እንደ አውሮፓውያን አቆጣጠር በ2013 በግጭቱ ወቅት አካባቢያችንን ለቀን ስንወጣ ልጆቼ የተመጣጠነ ምግብ እጥረት ገጥሟቸው ነበር። ሪያክ የጸነሰችው ልጅ ጤናማ የወደፊት ህይወት ይኖረዋል ብላ ተስፋ ታደርጋለች። በግቢዋ አቅራቢያ በአሮጌ ቀርከሃ የጣጠረችው ትንሽ የማብሰያ ክፍል ክፍልና የአትክልት ስፍራ የተስፋ ጭላንጭል እንደሰጠቻት ትናገራለች። ሪያክ የማደግ መብት የተሰኘው ፕሮጀክት ምዝጋና ይገባውና ልጆቿ አሁን የተመጣጠነ ምግብ እጦት እየገጠማቸው አለመሆኑን ተናግራለች። በአመጋገብ ማዕከላት ውስጥ ላሉ በተመጣጠነ ምግብ እጥረት ለተጎዱ ህጻናት እንደሚሰጡ የዘንባባ ፍሬዎች ናቸው ያለችውን ለውዝ ማብቀል ተምራለች። ሌላይቱ እናት አኒቱ አኒያንግ ዴንግ የደህንነት እጦትና የጎርፍ መጥለቅለቅ የህልው ያለውና ትግልን ወደ ዕለታዊ ህይወት ቀይረውታል ትላለች። የደህንነት እጦት ሁሉንም ነገር ወስዷል፣ ላሞቼንም ጭምር። ለእርሻ ወደ ማሳ ስወድ ጫካው አስተማማኝ አይደለም። የጸጥታ ችግር ሁሉም ቦታ አለ። እኔና ሌሎቹ መሬቱን እያረስን ምግብ እናበቅል ነበር። አሁን ግን ያ አይቻልም። የቦር አውራጃ የጤና መኮንን ጃኮብ አዣክ የተመጣጠነ ምግብ እጥረት የሚያስከትለውን ጉዳት በአካል ተገኝተው ተመልክተዋል። ፈተናው በህብረተሰቡ ውስጥ የምግብ እጥረት መኖሩ ነው። ዛሬ ልጆችን ሐኪም ቤት አምጥተን ብናክማቸው ይድናሉ። ወደ ቤት ሲመለሱ ግን ምንም ምግብ የለም። ጤና ጣቢያዎች አሉ፣ ነገር ግን የመድኃኒት እጥረት አለ። ያለቻቸውም ትንሽ ነገር እንደ ዩኒሴፍ ካሉ አጋሮች የመጣች ናት። አንድ ልጅ ሲታመም ቤተሰቦች ወደ ግል ክሊኒኮች ሄደው ለማሳከም አቅማቸው አይፈቅድም። ህጻናት አድን ወይም ሴፍ ዘ ቺልድረን የተባለው ድርጅት በተመጣጠነ ምግብ እጥረት ለተጎዱ ህጻናት የምግብ ማሟያዎችን ለማቅረብ ማዕከላትን በማቋቋም ላይ ነው። ዩኒሴፍ ግን የተመጣጠነ ምግብ እጥረትን ለመከላከልና ሕክምና ለመስጠት ተጨማሪ ድጋፍ እንደሚያስፈልግ ይናገራል። ሀሚዳ ላሴኮ በደቡብ ሱዳን የዩኒሴፍ ተወካይ ናቸው። እንደ አውሮፓውያን አቆጣጠር በ2025 ከግማሽ ሚሊዮን በላይ ህጻናት ለከፋ የተመጣጠነ ምግብ እጦት ይጋለጣሉ። ወሳኝ አገልግሎቶች ካልተሰጡም የመሞት እድላቸው እጅግ ከፍተኛ ነው። ሌሎች 1 ነጥብ 4 ሚሊዮን የሚሆኑት ደግሞ መጠነኛ የተመጣጠነ ምግብ እጥረት ይገጥማቸዋል። የብሪታንያ መንግስት በውጭ ጉዳይ የቀድሞ ቅኝ ግዛት አገሮች እና በልማት ቢሮ በኩል ደቡብ ሱዳን እና ዓለም አቀፉን ማህበረሰብ የረዥም ጊዜ መፍትሄዎችን እንዲፈልጉ ይወተውታል። የቢሮው ተወካይ ፒጌቲ ፖላርድ ዴቪ እንዲህ ይላሉ። ይህ የተቀናጀ የምግብ ደህንነት ዋስትና ትንታኔ እርዳታ በጣም ለሚያስፈልጋቸው ሰዎች መድረሱን በማረጋገጥ ረገድ ጠቃሚ ነው። ነገር ግን ሰዎች ራሳቸውን እንዲደግፉና በሰብአዊ እርዳታ ላይ ጥገኛ እንዳይሆኑም መርዳት አለብን። ፖላርድ ዴቪ የትብብርን አስፈላጊነት አጽንኦት ሰጥተዋል። can keep people from experiencing the very worst. But we should not think that this level of food security ዓለም አቀፍ እርዳታ ህይወትን ሊታደግ ይችላል፣ ነገር ግን በዚህ ደረጃ የሚታየው የምግብ ዋስትና እጦትና የተመጣጠነ ምግብ እጥረት የሚቀር አይደለም። በእርዳታ ላይ ያለንን ጥገኝነት በመቀነስ ዋነኞቹን የችግሮቹን መፍትሄዎች መፍታት አለብን። የደቡብ ሱዳን የተመጣጠነ ምግብ እጦት ቀውስ ድህነትን፣ የምግብ ዋስትና እጦትንና የንጽህና ጉድለትን ጨምሮ ከበርካታ ምክንያቶች የመጣ ነው። እንደ ኮሌራ ያሉ በሽታዎች ሁኔታውን ያባብሱታል። እነዚህ መሰረታዊ ምክንያቶችን መፍታት የተመጣጠነ ምግብ እጥረትን ለመከላከልና ህይወትን ለማዳን ወሳኝ ነው።